አዳዲስ ፕሮጀክቶችንና የሰራተኞችን ቅጥር እንደማያካትት የተገለጸው የ2016 ዓመት በጀት በምክር ቤት አባላት ጥያቄ አስነስቷል። ካለፈው ዓመት ጋር ሲነጻጸር የ1.9 በመቶ ብልጫ ያለው የ2016 ዓመት ረቂቅ በጀት የተጀመሩ የልማት ፕሮጀክቶችን ታሳቢ በማድረግና የዋጋ ግሽበትን መቀነስ በሚያስችል መልኩ መዘጋጀቱን የገንዘብ ሚኒስትሩ አህመድ ሺዴ ገልጸዋል። በረቂቅ በጀቱ ላይ የተወካዮች ምክር ቤት በተወያየበት ወቅት መንግስት ባለፈው ዓመት ከውጭ አጋሮች የበጀት ድጎማ እንዳላገኘ የገለጹት ሚኒስትሩ በ2016 ይኖራል ተብሎ ከታቀደው ገቢና እርዳታ 7.9 በመቶ የሚሆነው ከልማት አጋሮች ይገኛል ተብሎ የታቀደ ነው ብለዋል። ካለው የበጀት ውስንነትና በተያያዘ እንደ ዘንድሮ ሁሉ አዳዲስ የካፒታል ፕሮጀክቶችንና የሰራተኞች ቅጥር እንደማይኖርም ገልጸዋል። የምክር ቤቱ አባላትም የተለያዩ ጥያቄዎችን አንስተው ውይይት ተደርጓል። ኬኔዲ አባተን የተከታተለው የገንዘብ ሚኒስትሩ አቶ አህመድ ሺዴ ለቀጣዩ 2016 ዓ.ም ም ትናንት በሚኒስትሮች ምክር ቤት የጸደቀውን የ801.65 ቢሊዮን ብር ረቂቅ በጀት ዝርዝር ዛሬ ለህዝብ ተወካዮች ምክር ቤት አቅርበዋል። በአጠቃላይ ከ በተያዘው በጀት ውስጥ ከታክስና ታክስ ያልሆኑ ምንጮች እንዲሁም ከውጭ እርዳታ 520.6 ቢሊዮን ብር እንደሚገኝ መታቀዱን ሚኒስትሩ አብራርተዋል። ከታቀደው ጠቅላላ ገቢ ውስጥ 92.1 በመቶ የሚሆነው ድርሻ ከታክስና ታክስ ካልሆኑ የገቢ ምንጮች እንደሚገኝ የታቀደ ገቢ ነው። በ2015 የበጀት ዓመት ከውጭ አጋሮች ይገኛል ተብሎ የታቀደው የበጀት ድጎማ ሙሉ በሙሉ እንዳልተገኘ የገለጹት ሚኒስትሩ ለ2016 በጀት ዓመት ግን 41.1 ቢሊዮን ብር ይገኛል ተብሎ እንደሚጠበቅ ገልጸዋል። ሰዎች መካከል የብር 281 ቢሊዮን ያልተጣራ የበጀት ጉድለት ወይም ግሮስ በጀት ደፊት የታየ ሲሆን ይህንንም የበጀት ጉድለት ለመሸፈን ብር 301 ቢሊዮን ከውጭ ሀገር እና ብር 242 ቢሊዮን ከሀገር ውስጥ በድምሩ ብር 281 ቢሊዮን ያልተጣራ ብድር ግሮስ ቦሮይን በመውሰድ ለመሸፈን ታቅዷል። ለ2016 የበጀት አመት የተያዘው አጠቃላይ የበጀት መጠን ካለፈው አመት ጋር ሲነጻጽር የአንድ ነጥብ ዘጠኝ በመቶ ብቻ ብልጫ እንዳለው የገለጹት አቶ አህመድ ሺዴ ይህም በዋናነት በጀቱ ሀገራዊ አቅምን እንዲሁም የዋጋ ግሽበት መከላከልን ታሳቢ አድርጎ የተዘጋጀ በመሆኑ እንደሆነ አብራርተዋል። ከዚህ ጋር በተያያዘ በጀቱ ለሚፈለጉ የልማት ስራዎች በቂ ባለመሆኑ አዳዲስ ፕሮጀክቶች እንደማይጀመሩ እንዲሁም አዲስ የመንግስት ሰራተኞች ቅጥርም እንደማይፈጸም አብራርተዋል። የ2016 የመደበኛ በጀት በየመስሪያ ቤቱ ያለውን አዲሱን አደረጃጀት ታሳቢ በማድረግ የበጀት አጠቃቀም በቁጠባና በውጤታማነት ላይ ያተኮረ እንደሚሆን እንዲሁም አዳዲስ የሰራተኛና ቅጥር እንደማይኖር ታሳቢ በማድረግ የተዘጋጀ መሆኑን መገንዘብ ተገቢ ነው። የምክር ቤቱ አባላትም የተለያዩ ጥያቄዎችን አንስተው ሚኒስትሩ ምላሽ ሰጥተዋል። በየአመቱ አዳዲስ የልማት ፕሮጀክቶችን ማስጀመር አይቻልም እየተባለ ምክር ቤት ላይ በጀት እየቀረበ የምናስጸድቅ ከሆነ የህዝቡን የልማት ፍላጎት እንዲሁም በምርጫ ጊዜ ለህዝብ የገባናቸው ቃሎችን እንዴት ማስፈጸም ይቻላል? በሰብ ፓርሊመንታሪ በጀት አማካኝነት ለወደፊት የሚታይ ይሆናል እንጂ በአሁኑ ጊዜ በዛ ያለ አዳዲስ ፕሮጀክት ለመያዝ የሚያስችል አቅሙ ከፍተኛ ጥንቃቄ የሚፈልግ ስለሆነ የዋጋ መረጋጋት ማስከተል ስላለበት ደግሞ በጀቱም ተቀማጭ ተአማኒና በትክክለኛ የገቢ እቅድ ላይ ተንተርሶ ሪዝናብል የሆነ ደፊሲት ተንተርሶ መያዝ ስላለበት ከዚህ አንጻር መታየት አለበት። አንዱ የመንግስት ኃላፊነት ለዜጎቹ ስራ መፍጠር ነው። ያ ማለት የመንግስት ስራ ብቻ መፍጠር ማለት አይደለም። በተለያየ መንገድ ስራ መፍጠር የመንግስት ኃላፊነት ነው። አንዱ ፓርት ምናልባት መንግስት በራሱ እንትን ሊቀጠር ይችላል። ይህንን ዘግተን ለዘርጌታ ልንጎያ እንችል ስለዚህ እነዚህ ነገሮች መታሰብ ስላለበት ከገቢያ አሰባሰባችንና ከውጪ አጠቃቀማችን ጋር ውጤታማ የሆነ ነገር መሄድ አለብን ብዬ አስባለሁ። በየአመቱ አምናም እንደሚታወቀው በየመስሪያ ቤቱ አዳዲስ ሰራተኞችን መቅጠር አይቻልም በሚል ነበረ በጀት ተፀደቀው ዘንድሮ የቀረበው በየመስሪያ ቤቱ አዳዲስ ሰራተኞች መቅጠር እንደማይቻል ታሳቢ የተደረገ ነው የምል ነው። እንደዚህ በየአመቱ እያጸደቅን ምነት ከሆነ አንደኛ፣ የተማሩ ምሁራን ኃይሎችን ስደት ልንዳርጋቸው እንችላለን። ሁለተኛ፣ የመልካም አስተዳደር ችግር ሆነው ሊቀጥል ይችላል። እንዳገራችን ተጨባጭ ሁነታ። ሶስተኛ፣ ምስክን አርሶ አደሮች ብዙ መሳውት ልጆቻቸውን አስተምሮ የሚያወጡት ስራ እድል መፍጠር አለበት ያስማማናል። ስራ እድር ግን መንግስት የስራ እድል ማፍታሪያ ማሽነሪ አይደለም። በዋነኛነት መፍጠር አለበት በተቻለ መጠን ግን በዋነኛነት የፕራይቬት ሴክተር ኢንቨስትመንትን በከፍተኛ ደረጃ ማሳደግ ይኖርብናል። ከውጭ አጋሮች የሚገኘው እርዳታ እንዲጨምር መንግስት እያከናወነ ስላለው የዲፕሎማሲ ስራም የተጠየቁት የገንዘብ ሚኒስትሩ አህመድ ሺዴ ምላሽ ሰጥተዋል። ከአይኤምኤፍ ጋር የተለያዩ ውቶች የተካሄዱ ይገኛሉ። ከልማት አጋሮች ጋር የተለያየ ውት ይገኛሉ። የበጀት ሰፖርት እንደሚኖር ይገመታል። ሆኖም ግን በበጀት መያዝ ያለብን እርግጠኛ የሆነውን ብቻ ነው። ለዛ ነው ኮንዘርቫቲቭ በሆነ መልኩ በጀቱ ተዘጋጅቶ የቀረበው እንጂ ኤንቨሎፑን ከዚህ በላይ ማስፋት ይቻል ነበር፣ ግን ማስፋት እርግጠኝነትን ስለሚጠይቅ አገራዊ አቅማችን ላይ ተንተረሰን ስለሆነ ወጪያችንን ማቀድ ያለብን ከዚህ አንጻር ኮንዘርቫቲቭ በሆነ መልኩ ነው የተያዘው ማለት ነው። በጀቱ ታሳቢ ካደረጋቸው ዋና ዋና ጉዳዮች መካከል አንዱ በጦርነት የወደሙ ንብረቶችንና አገልግሎት መስጫ ተቋማትን መልሶ መገንባት እንዲሁም ተጎጂዎችን መልሶ ማቋቋም ሲሆን ሚኒስትሩ እንዳሉት ለቀጣዩ በጀት ዓመት ከተያዘው ገንዘብ ውስጥ 20 ቢሊዮን ብሩ ለዚሁ ተግባር የተያዘ ነው። የመልሶ ግንባታና ማቋቋም ስራው በአጠቃላይ 20 ቢሊዮን ዶላር የሚፈልግ ሲሆን ለዚህም የአምስት ዓመት ፕሮጀክት ተቀርጾ ከውጭ አጋሮች ጋር በትብብር እየተሰራ መሆኑንም አስረድተዋል። በዚህ ጉዳይ ላይ ከጥቂት ቀናት በኋላ ከ ከአጋሮች ጋር ውይይት እንደሚደረግም ነው የገለጹት። በ2016 ዓ.ም ረቂቅ በጀት ላይ ውይይት ያደረገው የህዝብ ተወካዮች ምክር ቤት ረቂቅ በጀቱን ለዝርዝር እይታ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ መርቷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።